ኤስ ቢ ኤስ ሬድዮ፣ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። በኮሮና ቫይረስ ከተያዙ ሰዎች ጋር ንክኪ ያላቸውን መዝግበው ለጤና ባለሥልጣናት የሚያሳልፈው የሞባይል አፕ እያወዛገበ ነው አውስትራሊያ ውስጥ በኮሮና ቫይረስ ሕይወታቸው ያለፈ ሰዎች ቁጥር 65 ደረሰ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግስቱ የኮሮና ቫይረስ ተጠቂ ከሌሎች ሰዎች ጋር የሚያደርገውን ንክኪ የሚቆጣጠር የሞባይል ስልክ አፕ በቂ የሆኑ ሰዎች ዳውንሎድ ካላደረጉ ግዴታ የማድረጉን እሳቤ እያሰላሰለ ነው። የሞባይል ስልክ አፑ የብሉትስ ቴክኖሎጂ ኃይልን በመጠቀም በቫይረሱ የተያዘ ሰው ጋር ከ15 ደቂቃ በላይ ንክኪ ወይም ቅርበት ያላቸውን ለጤና ባለሥልጣናት ሪፖርት ያደርጋል። ጠቅላይ ሚኒስትር ስኮት ሞሪሰን የሞባይል አፑን ዳውንሎድ ማድረጉን ከብሔራዊ ውትድርና ግልጋሎት ጋር አመሳስለውታል። የተቃዋሚ ቡድን መሪ አንቶኒ አልቤኒዚ ግና የፌዴራል መንግስቱ የሞባይል ስልክ አፑን ዳውንሎድ የማድረጉን ጉዳይ ግዴታ ውስጥ ማስገባቱ በጣሙን ያሳሰባቸው መሆኑን ገልጠዋል። አቶ አልቤኒዚ ድርጊቱ ከአውስትራሊያውያን የአኗኗር ዘይቤ ያኳያ ከሥነ ምግባር ውጭ ነው ብለዋል። አያይዘውም ሰዎች ስልኮቻቸውን ቤታቸው ጥለው መውጣትን የመሳሰሉ ዘዴዎችን ሊጠቀሙ እንደሚችሉም ጠቁመዋል። እንዲህ ያለውን ነገር ማድረግ ይቻላል ብዬ አላስብም። ግብር ላይ ለማዋል እጅጉን ብርቱ የሆነ የማሳመን ጥረትን ይጠይቃል። በእኔ በኩል በጣሙን ስጋት አለኝ። አውስትራሊያውያን አውስትራሊያውያንን እንዲከታተሉ ግድ ማሰኘት ይሆናል። እንዲሉ አንድ ሊሆን የሚችል ነገር ቢኖር መንግስት ይህን አስተገብራለሁ ሲል ሰዎች ስልካቸውን ይዘው መውጣትን ማቆም ነው በማለት መንግሥት ያስገዳጅ አቋሙን እንዲለውጥ አሳስበዋል። ይህ በእንዲህ እንዳለም የአውስትራሊያ ምክትል የጤና ኃላፊ ፕሮፌሰር ፖል ኬሊ ኮሮና ቫይረስን በመከላከሉ ስኬት ረገድ በርካታ ምክንያቶች ያሉ መሆኑን ጠቁመዋል። በቫይረሱ የተያዙ ሰዎችን በመቃኘቱና ዘለግ ያለ ገደቦች መጣል መካከል ተደጋጋፊነት መኖሩንም ገልጠዋል። በዛሬው ዕለት ሕይወታቸው በኮሮና ቫይረስ ያለፉትን ሁለት ሰዎች ጨምሮ በአገር አቀፍ ደረጃ የሟቾች ቁጥር 65 ደርሷል። በቫይረሱ የተያዙ ሰዎች ቁጥርም ከስድስት ሺህ አምስት መቶ አልፏል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በኮሮና ቫይረስ ከተያዙ ሰዎች ጋር ንክኪ ያላቸውን መዝግቦ ለጤና ባለሥልጣናቶች የሚያሳልፈው የሞባይል አፕ እያወዛገበ ነው። አውስትራሊያ ውስጥ በኮሮና ቫይረስ ሕይወታቸው ያለፈ ሰዎች ቁጥር 65 ደረሰ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።